the voice of America. የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ልዩ ስብሰባ አዳዲስ የብሔራዊ ምርጫ ቦርድ አባላትን ሹመት አጽድቋል። ሹመቱ የጸደቀው በድርድር ላይ የሚገኙት ኢህአደግና ተቃዋሚዎች በቦርዱ አደረጃጀት ላይ ያላቸው ልዩነት በተቀረፈበት ሰዓት ነው። የሚሾሙትንም የቦርዱን አባላት በመጠቆሙ ስራ እንድንሳተፍ ተጠይቀን ነበር፣ አልተቀበልነውም ብለዋል የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ። እስክንድር ፍሬው ተከታዩን ልኳል። የህዝብ ተወካዮች ምክር ቤት የብሔራዊ ምርጫ ቦርድ አባላትን ሹመት ያጸደቀው በዛሬ ዕለት ነው። በዚህም መሰረት የቀድሞዋ የብሔራዊ ስታትስቲክስ ባለስልጣን ዋና ዳይሬክተር አምባሳደር ሳሚያ ዘካሪያ የቦርዱ ሰብሳቢ፣ የቀድሞው የኦሮሚያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ደሞዜ ማሜ ደግሞ ምክትል ሰብሳቢ ሆነዋል። አቶ ደሞዜ የኢትዮጵያ ሰብአዊ መብት ኮሚሽን ምክትል ኮሚሽነር በመሆንም አገልግለዋል። ከሰብሳቢዋና ከምክትል ሰብሳቢው በተጨማሪ የሌሎች ሰባት የቦርድ አባላት ሹመትም ጸድቋል። የብሔራዊ ምርጫ ቦርድ አባላት ሹመት የጸደቀው ገዢ ፓርቲ ኢህአዴግና አስራ ስድስት ተቃዋሚ ፓርቲዎች ድርድር እያደረጉ ባሉበት ወቅት ነው። ፓርቲዎቹ በዚሁ ድርድር የኢትዮጵያ የምርጫ ስርዓት አሁን ካለው የአብላጫ ድምፅ ሥርዓት ወደ ቅይት ትይዩ ስርዓት እንዲቀየር ተስማምተዋል። ይህ አዲስ የምርጫ ሥርዓት ከሚቀጥለው የ2012 ጠቅላላ ምርጫ ጀምሮ ተግባራዊ እንደሚደረግ ፕሬዚዳንት ዶክተር ሙላቱ ተሾመ ለፓርላማው ባደረጉት የመክፈቻ ንግግር ጠቁመው ነበር። ከኢህአዴግ ጋር ድርድር እያደረጉ ካሉ ተቃዋሚ ፓርቲዎች አብዛኛዎቹ ግን የምርጫ ስርዓቱ ብቻ ሳይሆን የራሱ የምርጫ ቦርድ አደረጃጀትም እንዲቀየር ሲሞግቱ ቆይተዋል። በቦርዱ አደረጃጀት ላይ የተደራደሩት ኢህአዴግና አብዛኛዎቹ ተቃዋሚዎች ልዩነታቸውን ባላጠበቡበት ወቅትም ነው ሹመቱ የጸደቀው። የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዝዳንትና የፓርቲው ዋነኛ ተደራዳሪ አቶ ሙልጌት አበበ ይህንኑን የሚያብራሩት መነሻ አድርገን ለተደራዳሪ ፓርቲዎች ከዚህ በፊት የምርጫ ቦርድን ምርጫ ወይም አስተያየት በተመለከተ ገዢው ፓርቲ አቅርቦ ነበር ወደ ተደራዳሪ ፓርቲዎች ተደራዳሪ ስለሆናችሁ ተሳትፎ እንድታደርጉ የሚል ሀሳብ ነበር ይዞ የመጣውና አሁን ሰሞኑን ነው አሁን አሁን እየተካሄደ ባለው ድርድር ድርድሩ ላይ ድርድር ላይ በነበርንበት ሰዓት ይህን ሀሳብ አቅርቦ ምርጫው ላይ ተሳተፉበት ማለት አስተያየት ስጡበት ጥያቄ አቅርቦ ነበር። አንደኛ ሕገ መንግስቱ አይፈቅድልንም እኛ መቀመጫ ስለሌለን ማለት ነው። ሁለተኛ የፓርላማ መቀመጫ ስለሌላችሁ ማለት ነው ስለሌለን ሕገ መንግስቱ አይፈቅድልንም። ሁለተኛ ድርድር እያደረግንበት ስለሆነ በዚህ ድርድር በተለይ አስራ አንዱ ፖለቲካ ፓርቲዎች በምርጫ ስርዓቱ ላይ ነው ድርድር ያደረግነው እንጂ በምርጫ ቦርድ እና በይዘቱ ላይ ድርድር አላደርም አንደራደርም ብለን አቁመነዋል። በዚህ ላይ ለምን ለምን አንደራደርም ያለው አንደኛ እኛ የምርጫ ኮሚሽን ብለን ነው እንዲ እንዲዋቀር የምንፈልገው በምርጫ ኮሚሽን ይዘቱ። አርባ አምስት አንቀጾች የሚስተካከሉ አቅርበናል። ያንንም የድርድር ሀሳብ ሰጥተናል። የምርጫ ቦርድ የሚለው ቀርቶ ስያሜው የምርጫ ኮሚሽን ከዛ የምርጫ ኮሚሽን ሆኖ ደግሞ የበላይ ጠባቂ ቦርድ እንዲኖረው ከፓርቲዎች የተውጣጣ ሁሉንም ያሳተፈ የበላይ ጠባቂ ቦርድ ልክ እንደ ንግድ ባንክ ወይም እንደ ሌሎቹ ሁሉ የበላይ ጠባቂ ቦርድ እንዲኖረው ፖሊሲ የሚያወጣና ችግሮች ሲመጡ አቅጣጫ ሊያስይዝ የሚችል አካል እንዲኖረው የሚል ነው። እኛ የድርቅ ሀሳብ ያቀረበ ስለዚህ ይህንን አንቀበልም ስላለ እኛ ተቃውሟችንን ይዘቱም ላይ እንነጋገራለን። ጥያቄው ላይ ግን ከቦርድ የዘለለ ነገር ልንቀበል አንችልም የሚል ሀሳብ ይዞ ኢህአዲግ አራት ፓርቲዎችን ይዞ የተደራደሩት። የኢትዮጵያ ብሔራዊ ምርጫ ቦርድ አደረጃጀትና የገለልተኝነት ጉዳይ ለዓመታት ተቃዋሚዎችንና መንግስትን ሲያጨቃጭቅ የቆየ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ